ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀምሯል። ሕክምና በጦርነቱ ግራ እግሬ ላይ ተመትቼ አሁንም ሕክምናዬን እየተከታተልኩ ነው። የትግራይ ሕዝብ ካለፈበት መከራ አንጻር እኔ ከነ ጉዳቴ ወዳቋረጥኩት ትምህርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ። የመቀሌ ዩኒቨርሲቲ ከሰሞኑ የምርቃት ስነ ስርዓቱን አካሂዷል። ይህንና ሌሎች ከትምህርት ጋር የተያያዙ የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችን ይዘናል። ኤደንገር ደግሞ የምሽቱን መሰናዶው በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በመቀለ ዩኒቨርሲቲ የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ የተካሄደው ጦርነት በሰላም ስምምነት ከቆመ በኋላ የመጀመሪያው የሆነውን የተማሪዎች ምረቃ ስነስርዓት ባለፈው ሳምንት ቅዳሜ አከናውኗል ዩኒቨርሲቲው በእለቱ ከመጀመሪያ ዲግሪ እስከ ድህረ ምረቃ ሶስተኛ ዲግሪ ድረስ ትምህርታቸውን በተለያዩ መስኮች የተከታተሉ ከ200 በላይ ተማሪዎቹን ያስመረቀው ከሶስት ዓመታት በፊት በ2013 ዓ ም መመረቅ ይገባቸው የነበሩ ተማሪዎች በተካተቱበት በዚሁ የምረቃ መርሃ ግብር ላይ ለአሜሪካ ድምጽ ሲምፕቶምስ አስተያየት የሰጡ ምሩቃን ከአስከፊው ጦርነት ወጥተው ለዚህ ቀን መብቃታቸው ከፍ ያለ ደስታ እንደተሰማቸው ተናግረዋል። ሙልጌታ ጽሀ ተመራቂ ተማሪዎቹ ስላሳለፉት ህይወትና ቀጣይ ተስፋቸው አነጋግረዋቸው ያሰናዳው ዘገባ ይቀጥላል። የመቀለ ዩኒቨርሲቲ ባለፈው ሳምንት ቅዳሜ ህዳር ስምንት ቀን 2016 ዓ ም በመቀለ የሰማዕታት ሐውልት አዳራሽ ከአንደኛ እስከ ደህረ መረቃ ሶስተኛ ዲግሪ ድረስ በልዩ ልዩ የትምህርት መስኮች ያስተማራቸውን 2035 ተማሪዎቹን አስመርቋል። ጦርነቱ በሰላም ስምምነት ከተቋጨ በኋላ ዩኒቨርሲቲው ለሃያ ዘጠነኛ ጊዜ ባከናወነው በዚሁ የምርቃት ስነ ስርዓት ያስመረቃቸው ተማሪዎቹ ከሶስት ዓመታት በፊት በ2013 ዓ ም መመረቅ የሚገባቸው እንደነበሩ በስነ ስርዓቱ ወቅት ተገልጿል። በኤሌክትሪካል ኢንጂነሪንግ ትምህርቷን ያጠናቀቀችው ዙፋን ወሰን ሰገድ ከዕለቱ ተመራቂዎች አንዷ ናት። በአምስት ዓመት መመረቅ ሲኖርብን በስምንተኛ ዓመታችን ነው እየተመረቀ ያለ ነው አሁን እና ብዙ ችግር ደርሶብናል። ጊዜያችንን መሆን ባለብን ጊዜ ላይ አልሆንበትም ና እሱ ነገር ተጽዕኖ አለበት። ትግራይ ውስጥ ነው ያሳለፍኩት ህይወትህን ማውጣት የምትችልበት ሲቹዌሽን ነበር። በእድል ሆኖ ነው እኛ እንደዚህ ተርፈን ለእንደዚህ ቀን የበቃ ነው። ክልሉን መነሻ አድርጎ ለሁለት ዓመታት በተካሄደው ጦርነት ወቅት ያሳለፈቻቸውን ችግሮች ተቋቁሞ በስነ ልቦና ራሷን ለትምህርት ዝግጁ በማድረግ ለመመረቅ እንደ በቃች ዙፋን ትገልጻለች። ከባድ ቢሆንም ግን የግድ ላይፍን ማስቀጠል ስላለብን ያው ግድ ተጠርተን ያው ገባ ምድግ ጓደኞቼ የቶቼ ምናምን ብዙ አሉ ከእኔ ጎን ቁጭ ብለው ሲማሪ የነበረ ጓደኞች እና እነሱ አሁን የሉም። በጣም የሚያሳዝን ጊዜ፣ የሚያስጠላ ጊዜ ነበረ። ያው በተመረቁበት ዘርፍ ስራ ለመስራት ተስፋ አድርጋለሁ። ሁሉም በየአቅሙ ማድረግ የሚጠበቅበትን ነገር ማድረግ አለበት። በጦርነቱ ወቅት ከትግራይ ኃይሎች ጎን ተሰልፎ ሲዋጋ እንደነበረና በግራ እግሩ ላይ ጉዳት የደረሰበት ኃይለ ገብርኤል ገብረ መድህን ሌላው የዕለቱ ተመራቂ ነው። ውቃ እግረ ጸገማ እግሬ ማለት ህክምና ካተተልፈው በጦርነቱ ግራ እግሬ ላይ ተመትቼ አሁንም ህክምናዬን እየተከታተልኩ ነው። የትግራይ ህዝብ ካለፈበት መከራ አንጻር እኔ ከነ ጉዳቴ ወደ አቋረጥኩት ትምህርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ። ትምህርቴን በተሻለ ሁኔታ አጥንቻለሁ። ሰላም ሆኖ ትምህርት መጀመሩ ለቀጣዩ ትውልድ ጥሩ ዕድልን ፈጥረዋል። ምረቃው እየተካሄደ ያለው ብዙ ጓዶቼን ባጣሁበት ሁኔታ በመሆኑ ደስታዬም ግማሽ ነው። ተመራቂው ሀይለ ገብርኤል ቀሪ ሕክምናውን በሚገባ ተከታትሎ በቀጣይ በሚሰማራበት የመምህርነት ሙያ የተሻሉ ተማሪዎችን ለማፍራት እንደሚጥር አመልክቷል። ለመመረቅም የበቃ ነው ሰላም በመስፈኑ ነውና፣ ሰላሙ ሙሉ ሊሆን ይገባል ሲልም አክሏል። ሰላም ተጀምር ነው በቲ ፖለቲካዊ ድርድር ስለዚህ ንሱ ጠንኪሩ ንክቀጽል በፖለቲካዊ ድርድር ሰላም እየመጣ ነው። ይሁንና ሙሉ ስላልሆነ መጠናከር ይኖርበታል። በህዝባችን ውስጥ ችግር አለ። በረሃብ የሚሞት የተፈናቀለም ህዝብ አለ። መጪው ጊዜ ሰላሙ ሙሉ የሚሆንበትና የተፈናቀለው ወደ ቀዬው የሚመለስበት እንዲሆን እመኛለሁ። ቤተልሔም ወርቀ ልዑል የተባለች ሌላዋ ተመራቂ ተማሪም ከእርሷ ጋር መመረቅ የሚገባቸውና በጦርነቱ ጊዜ ህይወታቸው ያለፈ ተማሪዎች ጓደኞቿ እንደነበሩ ትናገራለች። ጦርነቱም ከዕድሜ ዘመኔም ላይ ሶስት ዓመታት አክስሮኛል ስትል ቁጭቷን ትገልጻለች። 209 ግራጅት በምንፈጠረው ሁኔታ ክራጭ የተላረቅን ሶስት ዓመት ከስራናል። አጉል ዕድሜ ነው። በዛ ላይ በሴትነት ሲሆን ከባድ ነው። አብዛኞቹ ሴቶች ትምህርት አቋርጠው ወደ ትዳር ነው ያመሩት እና ከባድ ነው። ሶስት ዓመት ከባድ ነበር። ህይወታችንን ለመትረፍ ብቻ ነበር እናስበው እንጂ ለትምህርት ያን ያለን አልነበረንም። ይጀመራል ብለን የምናስብ ተማሪዎችም አልነበረም እና መጀመሩ በጣም አሪፍ ነው። ዋናው ነገር በህይወታችን መተረፋችን ብቻ ነው። አንዳንድ ተማሪዎች በጦርነት ምክንያት በህይወት የሉም። እኛ ጋር ቢመረቁ ደስ ይለን ነበር። ከመቀሌ ዩኒቨርሲቲ በተመረቀች በት የሲቪል ኢንጂነሪንግ ሙያ ተሰማርታ ለመስራት እንደምትሻም ቤቴልሄም አያይዛ ገልጻለች። አማኑኤል ካሕሳይ የተባለ ሌላ ተመራቂ ደግሞ እኔ አሁን የ2009 ባች ነኝ፣ 2013 ግራጁዌት ማድረግ ነበር፣ ግን አሁን ግራጁዌት ያደርኩበት በጦርነቱ ምክንያት ሶስት ዓመት ላጋ ርግ ያለው 2016 ነው የተመረቁት ያሉት እና ጦርነት ህይወትም ሊሆን ይችላል ላይፍም ሊሆን ይችላል ብዙ ነገር ችግር ገጥሞኛል። አል ሶስት ዓመት ማለት ቀላል አይደለም። በሶስት ዓመት ብዙ ነገር ትምህርትም ሊሆን ይችላል የስራ ሁኔታም ሊስተካከል የነበረበት ጉዳይ ነበር እና ብዙ ችግር ገጥሟል። የመቀሌ ዩኒቨርሲቲ የሰሜን ኢትዮጵያው ጦርነት በተጀመረ በሁለተኛው ወር ማለትም በ2013 ዓ ም ታሳስ ወር ላይ ተማሪዎችን አስመርቆ እንደነበር ይታወሳል። ለአሜሪካ ድምፅ ሙልጌታ አጽባሃም መቐለም። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው ማሆይ ጽጌ ማርያምን የሚዘክር የሙዚቃ ትርኢት ከሰሞኑ በዚህ በዋሽንግተን ዲሲ ኬኔዲ ማዕከል ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖዋ እመቤት ስራዎች ቅጅ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድም ጥረት መጀመሩ በዚህ ቀን ተነግሯል። ሀብታሙ ስዩም ቀጣዩን ዘገባ አሰናዷል። የፒያኖ እመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጠ ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን፣ ዘመን ተሻጋሪ ሥራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት በዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ውሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ። የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሞሀይ በህይወት ሆነው የመቶ አመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ። እሳቸው ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት በአንዱ አኳያ በጣም ጣፋጭ ነው። ደስ ይላል የምናከብረው። ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሁለቱንም የያዘ ነው የሚሆነው። የማሆይን መቶኛ ዓመት ለመዘከር ያለመው መድረክ ትውልድ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሃና ይናገራሉ። አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር፣ እስራኤል እንኳን ተደርጓል። ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካልና በክላሲካል ፒያኖ በሶስቱም ረድፍ ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ። እና ከዛ በተረፈ የእሳቸውን ህይወት ና የእሳቸውን ስራ ከማሞገስ ና ከፍ ከማረግ በላይ ደግሞ ድርጅቱን ለማስተዋወቅ ና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑን መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን። በዚህ ዝግጅት ላይ የእማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በእማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው። በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለ እሳቸው የተጻፉ ዘገባዎችና ሂሶችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ አያለሁ። የእሳቸው ስራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማሆን ሙዚቃ ልዩ የሆነበትን ምክንያት ለማወቅ ሕይወታቸውን ለመረዳት መዛግብቶቻቸውን፣ የሀሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ አለሁ። በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ፣ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ሥራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል። እማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞግተውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በዋናነት ተጠርቶ፣ ሌሎች ግን በስልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጥኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ አቀማሪያን በዘርፍ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማ ሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጥል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳበኝ ጉዳይ የረቂቅ ሙዚቃ ውስን መሆኑና የአውስንነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ ናቸው። ነው የዚህ ዝግጅት አሰናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከአስራ ስድስት ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሀና ከበደ ይናገራሉ ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች፣ የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሽፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ን ዋን ይማራሉ። ይሄም ድርጅቱ ቤስ ሚውዚክ አካዴሚ ከሚባል ድርጅት ጋራ በመተባበር ነው ይሄን ስኮላርሽፕ አቬለብል ያደረገው የሰጠው ወይዘሮ ሀና። በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት ሀፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል። እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው ይሄንን ስል፣ ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም። በ99 ዓመታቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የሕዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ቢና ቪኦኤ ይቀጥላል። በማዕከላዊ ኢትዮጵያ ክልል ጠንባሮ ልዩ ወረዳ ለተከታታይ ሶስት ወራት ደሞዝ ያልተከፈላቸው መምህራን ስራ እንዳቆሙና የዘመኑ የመማር ማስተማር ሂደትም እስካሁን እንዳልተጀመረ መምህራንና ወላጆች ለአሜሪካ ድምጽ በስልክ ተናግረዋል። ይህንን ጉዳይ በተመለከተ ዮናታን ዘብዴ ያጠናቀረው ዘገባ ይቀጥላል። በማዕከላዊ ኢትዮጵያ ክልል በጠምባሮ ልዩ ወረዳ ነዋሪና መምህር እንደሆኑ የገለጹና ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ አስተያየት ሰጭም ደሞዛቸው በወቅቱ እንዳልተከፈላቸውና በዚህም ምክንያት ስራ እንዳቆሙ ለአሜሪካ ድምፅ ተናግሯል። ትምህርት ያልጀመረበት ምክንያት በእርግጥ እስካሁን ድረስ የሶስት ወር ደሞዝ አላገኘንም። መምህራን ኑሮ አቅቷቸው አልጋቸውን፣ ንብረታቸውን፣ ሞባይላቸውን፣ ሱሪያቸውን እየሸጡ ነው ያሉት። ትምህርት እስካሁን ድረስ ያልጀመረበት ዋነኛው ምክንያት የደሞዝ አለመከፈል። ደሞዙ ሊከፈል ያልቻለው ደግሞ እዚህ ጋ መምራት አልቻሉም። ወረዳ ውስጥ ያሉ አስተባባሪዎች ደሞዝ ይላካል፣ ከክልል የሚላከውን ገንዘብ በውሎ አበል ያወጡታል በአንድ ቀን እና እንደዚህ እያደረጉ እኛ ችግር ውስጥ አስገብተውናል። ተማሪ ወላጆች፣ ብዙ ሺ የሚቆጠሩ ሕጻናትም ጭምር ቤት ናቸው። ተማሪ ደግሞ ወደተለያዩ ሱስ፣ አላስፈላጊ ጫት፣ ሌላ ሀገር፣ በተለይ እዚህ አካባቢ የተለመደው ወደ ስደት፣ የተለያዩ ሀገሮች እየሄዱ ናቸው። እኔም መምህር በመሆኔ በጣም ችግር ለኝ ያለውት የሚባላ የሚቀመስ ነገር የለም። መተዳደሪያ ያደረግነው ሌላ ነገር ትርፍ ስራ የለንም። በተመሳሳይ ስጋት ህወሀት ማንነታቸውን ከመግለጽ ተቆጠቡ። ሌላው መምህርም አስተያየታቸውና ቅሬታቸውን ገልጿል። መሰረታዊ የደሞዝ ችግር ነው እንግዲህ ከትምህርት በተለይ ከትምህርቱ ጋር ተያይዞ ያለው ሌሎች ተጓዳኝ የልማት ችግሮች ከዚህ ከፖለቲካዊ ምላሽ ከሚፈልጉ ጥያቄዎችም ጋር ከሌሎች ከሌሎች ጋር ተያይዞ ሌሎች ችግሮች አብረው በውስጡ ቢኖሩም ግን አሁን በዋናነት ስራው እንዲስተጓጉ እያደረገ ያለው ደሞዝ ነው። የልዩ ወረዳው ትምህርት ቤቶች ተማሪዎች በበኩላቸው መስከረም እንደጠባ ወደ ትምህርት ቤት መግባት እንደነበረባቸው አስታውሰው አሁን ግን ወደ ትምህርት ግ ህይወታቸው ሳይመለሱ ከሁለት ወራት በላይ የትምህርት ጊዜ እንደባከነባቸው ጠቅሰው ቅሬታቸውን ገልጸዋል። አስተያየት ከሰጡን ተማሪዎች ውስጥ በብዙ ነገር ወደኋላ ቀርተናል የሚለው ተክሎ ታደሰም ከትምህርት ገበታ እንዲርቁ መደረጋቸው ክፉኛ የመበደል ስሜት እንዳሳደረባቸው ይናገራል። ቤት ነው ው ምን ስንሰማ ከዛ ላይ የለም፣ እኛ እንግዲህ ጫፍ ዋንታችንም አናገኝ እንደምንሆን የዘጠነኛና የአስረኛ ክፍሎች ተማሪዎች የሆኑ በቤት እንደተቀመጡ የተናገሩት አቶ አባት ጌታሁን የተባሉ ወላጅ አባት ለችግሩ መፍትሄ የሚያፈላልግ አካል አጠናላሉም። ከመስከረም ወዲህ ትምህርት ባለው ነገር ተጀምረው አያውቅም። ልጆች ትምህርት ቤተ ሄደውም አያቁም። ከዛ ቀጥታ ወዲህ ጉልበት ስራና ሌላ ሌላ ሀገር እየሄዱ ነው ያሉት። ስለዚህ በዚህ ምክንያት ለማምራንም ደሞዝ አልተከፈለም። በዚህ ምክንያት እንግዲህ ያው ተማሪም ባገር እንዳለ አይታወቅም። እንግዲህ አሉ ማለት አይቻልም። ብዙ ተማሪዎቹ ለስደት ለጉልበት ብዙ ዋጋ ምናምን እየተጋለጡ ስለሆነ ትምህርት እስከዛሬ ተጀምረው አይታወቅም። እንደ ጣምባሮ ልዩ ወረዳ የተውዱ ነው ሳይማሩ እንግዲህ፣ አንድና አንድ ስቴል ትምህርት አልተጀምረው ማለት ከባድ ነው። እንግዲህ ያው ትውልዱ ወደ ጨለማ እየሄደ ነው ማለት ነው። ትምህርት ስላልተጀመረ ማህበረሰቡም እንግዲህ ያው ምንም ማድረግ አይችልም። እንግዲህ ያው ደሞዝ ካልተከፈለ አንማም ደሞ ክላስ ግቢሮ ማለትም ያው ከባድ ነው፣ እርሶ ያውቃሉ። በዚህ ምክንያት እንግዲህ ያው መፍትሄ አቅጣጫ የሚሰጠንም ሰው የለም። እንግዲህ ያው ተማሪም ወደ ጨለማ እየሄደ ስለሆነ ዞር ብሎ የምጠይቅም ከፊት ያለው አማራሮች ምሉ። ስለዚህ በዚህ ምክንያት እንግዲህ ያው ወረዳው ችግር ውስጥ እንዳለ ነው። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አንተነ ፍቃዱም በደሞዝ አለመከፈል የተነሳ የጣምባሮ ልዩ ወረዳን ጨምሮ እንደ ሀዲያ ዞን ባሉ ሌሎችም አካባቢዎች የዘመኑ የመማር ማስተማር ሂደት እንደተቋረጠ አምነዋል። የችግሩ መንስኤ የበጀት እጥረትና ተያያዥ ምክንያቶች እንደሆኑ አስረድተዋል። አቶ አንቴና አያይዞም ችግሩን ለመፍታት ጥረት እየተደረገ ነው ብለዋል። ቸምት ነው የዞኖቹ የገቢ ማመንጨት አቅም ነው። ያን በአግባቡ ደግሞ ሰብስብት ነው። አጠቃላይ በመሰረታዊ የበጀት እጥረት ነሐሴ፣ መስከረምና ጥቅምት ነው ብዙ ጊዜ አልተከፈለን የሚሉት ና አዲስ አመት ነው። እንዴት በጀት ተከሰተ? የቆየ ነገር አለ። በነገራችን ላይ ማዳበሪያ ዳ አለና ማዳበሪያ ዳ የዛሬ አምስት ሰባት አመት ስምንት አመት የነበረ እዳ ነው እና ያ እዳ ሲቆረጥ በየጊዜው ደግሞ የበጀት ጥረት ሲገጥም፣ የካሽ ጥረት ሲገጥም ወረዳዎቹ ይበደራሉ። ይበደሩ ሲበደሩ ያ ብድር ያው እየተከማቸ ይመጣል ማለት ነው እና ዛሬ ደግሞ ያ ብድር እዳው ከፍ እያለ ይመጣል። ከዛ በዋናነት የጠንባሮ ልዩ ወረዳም ማዕከላዊ ኢትዮጵያ ክልል ባለፈ ነሐሴ አስራ ሶስት ቀን ሁለት ሺ አስራ አምስት አመተ ምህረት ከተቋቋመ በኋላ ከከንባታ ጠንባሮ ዞን ተነጥሎ ለብቻው ተደራጅ አዲስ ልዩ ወረዳ ነው። የልዩ ወረዳው አስተዳደርና የትምህርት ጽህፈት ቤት ኃላፊዎችን በጉዳዩ ላይ መረጃና አስተያየት እንዲሰጡን ለመጠየቅ ብንሻም ልናገኛቸው አልቻልንም። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲም ለአሜሪካ ድምፅ በሰጡት ቃል ለመጠየቅ ለወራት ደሞዝ ያልተከፈላቸው መምህራን ያቀረቡትን ቅሬታ ማህበሩ ተቀብሎም ለትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ማቅረቡን ተናግሯል። የደሞዝ መቋረጥ የመምህራኑን ህይወት ከማናጋት አልፎም የትምህርት ስርዓቱን ይጎዳል ያሉት ዶክተር ዮሐንስ ጉዳዩ የመንግስትን አስቸኳይ መፍትሄ እንደሚሻም አሳስበዋል። በዚሁ ክልል በሃዲያ ዞን የሚገኙ መምህራንም ለወራት ደሞዝ ስላልተከፈላቸው በችግር ላይ እንደሚገኙ ቀደም ሲል የአሜሪካ ድምፅ መዘገቡ ይታወሳል። የኢትዮጵያ መምህራን ማህበርም የመምህራኑን አቤቱታም ከዞኑ ትምህርት መምሪያ እንደተቀበለ አረጋግጧል። በጉዳዩም ላይ እንደተወያየበት ያስታወቁት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲም ሁኔታው ተገብነት የለውም ሲሉ ተችተውም ነበርም ለአሜሪካ ራዲዮም ዮናታን ዘብዴዎስ ሀዋሳ። የጎርጎሮሳያኑ ጥቅምት ሰባት ጥቃትና የተከተለው የጦር ዘመቻ በአይሁዶችና ሙስሊሞች መካከል ያለውን ክፍፍል በእስራኤል ማኅበረሰብ ዘንድ ይበልጡኑ እንዲሰፋ አድርጓል። አንዳንድ ቤተሰቦች ግን ይህን መሰሉ ነገር የሚጀምረው ከትምህርት ቤት ነው በማለት ያንን ለማስተካከል እየጣሩ ይገኛሉ። ሀብታሙ ስዩም በዚህ ዙሪያ የተጠናቀረውን ዘገባ እንደሚከተል ያቀርበዋል። ጋይ ኤልሃናን ልጆቹን አይሁድና ሙስሊም ተማሪዎች በአንድነት ትምህርት ቤት በሚከታተሉበት ልዩ የትምህርት ምህዳር ውስጥ ሆን ብሎ ያስመዘገበ እስራኤላዊ ነው። ብዙ ጥቅሞች አሉት። አንዱን መምረጥ ካለብኝ በጣም አስፈላጊ የሆነ የእስራኤል አይሁድ ማንነት አካል ይጎድላቸዋል። ይህም ስለሌላው ያለን ፍርሃት ነው። ጋይ በግጭት ተተብትበው በመከፋፈል በእንግድነት በመታየትና በፍጥጫ ውስጥ ወደፊት እየተራመደ ነው ከሚለው የእስራኤል ማህበረሰብ ጋር ፍልሚያ ውስጥ እንዳለ ይናገራል። ከትውልድ ወደ ትውልድ ከውጤታማነት በላይ ተሻግረዋል። የአይሁድና ሙስሊም ባህሎች በጋር አድገዋል። አንዳቸው ካላንዳቸው ሊኖሩ አይችሉም። ለዚህም ነው ልጆቹ በ1948 የአውሮፓውያኑ ዘመን ነጻ ሀገር በሆነችው እስራኤል ውስጥ ተዋህደው ከሚኖሩ ፍልስጤማውያን የተወለዱ እስራኤላውያን አረብ ሙስሊም ተማሪዎች ጋር ትምህርታቸው እንዲከታተሉ የወሰነው አረቦቹ ከሀገሪቱ ህዝብ 18 በመቶ ያክሉን የሚሸፍኑ ናቸው። እናም ከሀገሪቱ ህዝብ አንጻር አነስተኛ ቁጥር ባላቸው ህዝቦች መካከል የልጆቹ የልብ ጓደኛዎች ይገኛሉ። አዳም ሆነ ሊያም ሁለቱም ጉርም ልጆች ናቸው። ሁለቱም በእግር ኳስ የተዋጣላቸው ናቸው። ሁለቱም ከአይሁድ እናቶችና ፍልስጤማውያን አባቶች የተወለዱ ናቸው። ሐይፋ በእስራኤል የምትገኝ ልዩ ከተማ ናት። የተለየ መሠረት ያላቸው ጥንዶች ተጋብተው ከሚኖሩባቸው ጥቂት ቦታዎችም ትመድባለች በዚህ ስፍራ የአይሁድና የሙስሊም ማህበረሰቦች በጋራ ይኖራሉ፣ የጋራ መቻቻል ሁኔታን ያጎለብታሉ። ይህ ሁኔታ የቅርብ ጊዜው የጋዛ ውስጥ ጦርነትን ጨምሮ አንገብጋቢ በሆኑ ጉዳዮች ላይ ውይይት እንዲጠናከር አግዘዋል። በቅርቡ በሐይፋ ሙሐመድ መስጊድ አይሁዶችና ሙስሊሞች በጋራ ምሽቱን ለማሳለፍ የሰላምና አብሮ መኖር መልእክቶችን ለተቀረው የሀገሪቱ ክፍል ለማስተላለፍ ተገናኝተዋል። ሙሐመድ ሻሪፍ ኦደይ ከአማዲያ የሙስሊም ማህበረሰብ፣ ለምን እንደሚፈሩን ባላውቅም ለሚፈሩን ጎረቤቶቻችን ሁሉ ከእስራኤል በፊትና በኋላም ቢሆን በሰላም ኑረናል የሚለውን ለማስተላለፍ ግብዣን አቅርቤያለሁ። በዚህ መንደር ውስጥ በአብሮነት እንኖራለን። ለጊዜው የጋዛ ጦርነት ከጋዛ ባሻገር ሊስፋፋ የሚችል ክፍፍል ፈጥሯል። እዚህ ግን እስራኤላውያንና ሙስሊሞች በሚጋሩት ስፍራ አሁንም ግጭቶችን መፍታትና ዘላቂ ሰላምን ማምጣት እንደሚቻል የሚያምኑ አሉ። ከቀድሞ የዩናይትድ ስቴትስ ቀዳማዊ እመቤቶች መካከል አንዷ የሆኑት ራዝሊን ካርተር እሁድ እለት በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። የዋይት ሀውስ ቆይታቸውና እንዲሁም ደግሞ ከባለቤታቸው ጋር የነበረውን ህይወት በተመለከተ የተሰናዳውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ኤለኖር ራዝሊን ስሚት ካርተር እንደ አውሮፓውያን የዘመን አቆጣጠር ነሐሴ 18 1927 በፕሌንስ ጆርጂያ ተወለዱ። ራዝሊን ያደጉት ጂሚ በሚለው ስማቸው ይበልጥ ከሚታወቁት የአካባቢው የኦቾሎኒ አምራች ገበሬ ልጅ ከሆኑት ጄምስ ኤርል ካርተር ጁኒየር ጋር የቅርብ ትውውቅ ኖሯቸው ነው። እኔ የትንሽ እህቱ ጓደኛ የሆንኩ የ11 ዓመት ልጅ ነበርኩ። ከእርሱ ጋር እሆናለሁ የሚል ህልም እንኳን ኖሮኛ አያውቅም። እንደ አውሮፓውያን የዘመን አቆጣጠር ሐምሌ 7 1946 እዚያው ፕሌን ውስጥ ተጋብተው ጆን ጃክ ካርተር፣ ጄምስ ኤርል ካርተር ሶስተኛ ወይም ቺፕ ና ጄፍ የተባሉ ሶስት ወንዶች ልጆች ና በመጨረሻም በ1967 የተወለደችውን ኤሚ የተባለች ሴት ልጅ አፈሩ። ከ1946 እስከ 1952 ባሉት ዓመታት የቪርጂኒያ፣ ሀዋይ ና ካሊፎርኒያ ክፍለ ግዛቶችን ጨምሮ በተለያዩ አካባቢዎች የባህር ኃይል ባልደረባ ሆነው ያገለገሉት ጂሚ ካርተር እንደ አውሮፓውያን የዘመን አቆጣጠር በ1953 ወላጅ አባታቸው ባረፉበት ወቅት የኦቾሎኒ እርሻ ንግዳቸውን ተረክበው ለማስተዳደር ቤተሰባቸውን ይዘው ወደ ትውልድ አካባቢያቸው ፕሌንስ ተመለሱ። ከዲ አንድ ቀን በማለዳ ተነስቶ ለመውጣት ሲዘገጃጃ፣ ይቼ ወዴት ልትሄድ ነው? ብዬ ስጠይቀው የግዛታችን እንደ ራሴ ለመሆን የሚወዳደረውን ሰው ለማየት ነው አለኝ። ካርተር በምርጫ ውድድር አሸንፈው በመጨረሻው በ1971 ከጆርጂያ ክፍለ ግዛት አገረ ገዢ መኖሪያ ቤት ያደረሳቸውን እና ብሎም በ1977 ከዋይት ሀውስ ያዘለቃቸውን የፖለቲካ ሕይወታቸውን ጥርጊያ እንዲህ ነበር የጀመሩት። ፕሬዚዳንት ካርተር ባለቤታቸው በአስተዳደራቸው ውስጥ የነበራቸው ሚና የጎላ እንዲሆንም በእጅጉ አበረታተዋል። በአንጻሩ ታዲያ ራዝሊንም የቀዳማይ መቤትነት መድረካቸውን በመጠቀም ለሰዎች የአእምሮ ጤና መጠበቅ በትጋት ተንቀሳቀሱ። በኢራን የተፈጸመው የአሜሪካውያን እገታ ያስከተለው ቀውስ እንደ አውሮፓውያን የዘመን አቆጣጠር በ1980 ካርተር በፕሬዝዳንታዊ ምርጫው እንዲሸነፉ አስተዋጽኦ ማድረጉን ተከትሎም ፕሬዚዳንት ካርተርና ባለቤታቸው ተከታዩን የህይወታቸውን ምዕራፍ ለማቀድ በ1981 ወደ ፕሌንስ ጆርጂያ ተመለሱ። ለሰላም ስምምነት የሚደረጉ ድርድሮችን የምናካሄድበት እንደ ካምፕ ዴቪድ ያለ ቦታ ሊኖረን ይችላል አለ። ያ ነው እንግዲህ ለካርተር ማዕከል መወጠን መነሻ የሆነው ሀሳብ። በዓለም ዙሪያ የተካሄዱ ከመቶ በላይ ምርጫዎችን የተከታተለው የካርተር ማዕከል በምዕራቡ ዓለም ብዙም በማይታዩና በተዘነጉ በሽታዎች የሚሰቃዩ በሚሊዮኖች የተቆጠሩ ሰዎች ሕክምና እንዲያገኙ አድርጓል። ጂሚና ሮዝሊን ካርተር በዩናይት ስቴትስ ታሪክ ለረጅም ዓመታት የቆዩ ፕሬዚዳንታዊ ጥንዶች ነበሩ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናብቶ የሚቀርብላችሁ የጋቢና ቤ መሰናዶ ዜ ለተጠናቀቀ አብራችሁን ስለቆያችሁ እጅግ አብስተ እናመሰግናለን። በዝግጅታችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪዮ አማሪክ